የዲደብሊው ዜና እንደምናመሻችሁ አድማጮች፣ በቅድሚያም ዋና ዋና ዜናዎቹ። በእነ እስክንድር ነጋ መዝገብ የተከሰሱ ሰባት ተጠርጣሪዎች አቃቤ ሕግ ከመጋረጃ ጀርባና በዝግ ችሎት ምስክሮች ይሰሙልኝ ማለቱን ተቃወሙ። አቃቤ ሕግ አሉኝ ካላቸው ሀያ ምስክሮች አስራ ስድስቱ በዝግ ችሎት፣ ቀሪዎቹ ደግሞ ከመጋረጃ ጀርባ እንዲመሰክሩ ነው ፍርድ ቤቱን የጠየቀው። ከሳውዲ አረቢያ እና ከሊባኖስ 437 ባ ኢትዮጵያውያን በዛሬው ዕለት ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አመለከተ። በሌጎስ ናይጄሪያ ተቃዋሚዎች ላይ ተኩስ ከተከፈተ በኋላ የተባባሰውን አመፅ ተከትሎ የ24 ሰዓት የሰዓት እላፊ ገደብ ተደነገገ። የአፍሪካ ህብረት ጥቃቱን በማውገዝ ሁሉም ወገኖች ወደ ውይይት እንዲመጡ ጥሪ አቀረበ። ጀርመን ውስጥ በ24 ሰዓታት 11287 ሰዎች በኮሮና ተዋሲ መያዛቸው ተመዘገበ። ዜናው በዝርዝር። በነስክንድር ነጋ መዝገብ የተከሰሱ ሰባት ተጠርጣሪዎች አቃቢ ህግ ከመጋረጃ ጀርባና በዝግ ችሎት ምስክሮች ይሰሙልኝ ማለቱን ተቃወሙ። የፌዴራል ከፍተኛ ፍርድ ቤት አንደኛ የጸረ ሽብርና ሕገ መንግስት ችሎት በነስክንድር ነጋ ላይ ዛሬ የአቃቢ ህግ የምስክር አሰማምን አስመልክቶ ያቀረበውን በዛሬ ሁለት አድምጧል። ከተከሳሾቹ አንዱ አቶ እስክንድር ዓለም አቀፍና የሀገር ውስጥ ልምዶችን በማጣቀስ ከመጋረጃ ጀርባና በዝግ ችሎት የሚደረግ ምስክርነትን አስመልክቶ ሰባት ገጽ የመቃወሚያ ሀሳብ ማቅረማቸውን ዮሐንስ ገብረ እግዚአብሔር ከአዲስ አበባ በላከልን ዜና ጠቅሷል። ጠበቃ ሄኖክ አክሊሉ የአቶ እስክንድርን የመቃወሚያ ሀሳብ ለዶይቼ ቨለ እንደሚከተለው አብራርተዋል። አቶ እስክንድር ነጋ ምንድን ነው ያሉት? እንደዚህ አይነት ተመሳሳይ ይዘት ባላቸው በተለይም ደግሞ የጀኖሳይድ ባህሪ ባላቸው ወይንም ደግሞ በሰው ልጆች ላይ በሚፈጸም ወንጀል ላይ ተሞክሮን በምናይበት ጊዜ ለምሳሌ የሩዋንዳን ጀኖሳይድ ምስክሮች በግልጽ ነው የመሰከሩት። በሁለተኛ የዓለም ጦርነት በናዚ ጀርመን አይሁዶች ላይ የተፈጸመውንም እንደዚሁ ምስክሮች በግልጽ ቀርበው ነው በተከሳሾች ፊት የተደመጡት። ስለዚህ ዓለም አቀፍ ልምዱም የሚያሳየው ምስክሮች ፊት ለፊት ቀርበው ተከሳሾቹ ላይ መመስከርን ነው። የሀገራችንንም ልምድ የምናይበት ጊዜ የደርግ ባለስልጣናት በሚገኙበት ወቅት የነበሩ የደርግ ባለስልጣናት መዝገብ እነ ኮሎኔል መንግስቱ ኃይለማርያም ተከሰውበት በነበረው ላይ በዘር ማጥፋት ቢከሰሱ ምስክሮቹ በግልጽ ችሎት ቀርበው በተከሳሾቹ ላይ ነው ሲመሰክረው የነበሩት። አቃቤ ሕግ አሉኝ ካላቸው ሀያ ምስክሮች አስራ ስድስቱ በዝግ ችሎት ቀሪዎቹ ደግሞ ከመጋረጃ ጀርባ እንዲመሰክሩ ነበር ፍርድ ቤቱን የጠየቀው። ችሎቱ ግራ ቀኙን ተመልክቶ ብይን ለመስጠት ለኅዳር ሀያ ዘጠኝ ሁለት ሺ አስራ ሶስት አመተ ምህረት ቀጠሮ መስጠቱን ዮሐንስ የላከልን ዜና ያስረዳል። ከሳውዲ አረቢያ እና ከሊባኖስ 437 ኢትዮጵያውያን በዛሬው ዕለት ወደ ሀገራቸው ተመለሱ። የውጭ ጉዳይ ሚኒስቴር በፌስቡክ ገጹ ባወጣው መረጃ ዛሬ ወደ ሀገራቸው ከተመለሱት መካከል 293ቱ ከጂዛን ሳውዲ የመጡ ሲሆን መቶ 44ቱ ደግሞ ከቤይሩት ሊባኖስ መመለሳቸውን አመልክቷል። ወደ ሀገር የተመለሱት ዜጎች በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ከሚኒስቴር መስሪያ ቤቱ እንዲሁም ጉዳዩ ከሚመለከታቸው ሌሎች መስሪያ ቤቶች የተወከሉ የስራ ኃላፊዎች ተገኝተው አቀባበል እንዳደረጉላቸውም አክሎ ገልጿል። በሌጎስ ናይጄሪያ ተቃዋሚዎች ላይ ተኩስ ከተከፈተ በኋላ የተባባሰውን አመፅ ተከትሎ የ24 ሰዓት የሰዓት ላፊ ገደብ ተደነገገ። አዣንስ ፍራንስ ፕሬስ እንደዘገበው ዛሬ ሱቆች ተዘግተዋል፣ የከተማዋ ጎዳናዎች ኦናው ሆነዋል። ትናንት የፖሊስን የጭካኔ እርምጃ በሚቃወሙት ወገኖችና በጸጥታ ኃይሎች መካከል የተካረረው ፍጥጫ ንሮም የፖሊስ ጣቢያና ብሔራዊ የወደብ ባለስልጣንን ጨምሮ ህንፃዎች መቃጠላቸውንም አመልክቷል። ጉዳዩ ያሰጋው የናይጀሪያ ጦር ኃይል ቁልፍ የንግድ ተቋማትና የመንግስት ይዞታዎችን ከለላ ለመስጠት ወደ ሌጎስ ለመንቀሳቀስ ዝግጁነቱን መግለጹን የከተማዋ ከንቲባ ተናግረዋል። የናይጀሪያ ምክትል ፕሬዚደንት የሚ ኦሲና ባጆ በሌጎስ የተቃውሞ እንቅስቃሴ ወቅት ህይወታቸው ላለፈ የፖሊስ ባልደረቦችን ጨምሮ ሀዘናቸውን ገልጸዋል። ዓለም አቀፍ የመብት ተሟጋቹ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዎች በየበኩላቸው የናይጀሪያ ጦር ኃይል የተቃውሞ ሰልፈኞች ላይ ተኩስ ከፍተዋል ሲሉ ከሰዋል። የናይጀሪያ ጦር ኃይል በበኩሉ በተቃዋሚ ሰልፈኞች ላይ ወታደሮች ተኩስ ከፈቱ የሚለውን የሀሰት ዜና ሲል አጣጥሏል። የሀገሪቱ ፕሬዝዳንት ሙሐመዱ ቡሃሪ እስካሁን በጉዳዩ ላይ አስተያየታቸውን ከመስጠት መታቀባቸው ትችት አስከትሏል። ይህ በእንዲህ እንዳለም የአፍሪቃ ህብረት በናይጀሪያ ሌጎስ ከተማ የተባባሰውን ጥቃት በማውገዝ ሁሉም ወገኖች ወደ ውይይት እንዲመጡ ጥሪ አቀረበ። በዛሬው እለት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ከትናንት በስቲያ ሌጎስ ላይ የተካሄደውን ተቃውሞ ለመበተን በተወሰደው ጥቃት የበርካቶች ህይወት ማለፉንና መጎዳታቸውን በጥብቅ አውግዘዋል። የኮሚሽኑ ሊቀመንበር በሰጡት መግለጫ ሁሉም የፖለቲካና የማህበራዊ ጉዳይ ተዋናዮች የአመፅ ድርጊትን በማውገዝ ሰብአዊ መብትና የህግ የበላይነትን እንዲያከብሩ ተማጽነዋል። የዛሬ ሁለት ሳምንት ገደማ ተቃውሞ ከተጀመረ ወዲህ ቢያንስ ሀምሳ ስድስት ሰዎች መገደላቸው ነው የተነገረው። ዩናይትድ ስቴትስም በተመሳሳይ ድርጊቱን በማውገዝ ጸጥታ አስከባሪዎች ከመጠን ያለፈ ኃይል መጠቀማቸውን የሚያጣራ አፋጣኝ ምርመራ እንዲካሄድ ጠይቃለች። አድማጮች፣ የምትከታተሉት የዶች ቨለ ዲደብልዩን ዜና ነው። ጀርመን ውስጥ በ24 ሰዓታት 11277 ሰዎች በኮሮና ተዋሲ መያዛቸው ተመዘገበ። በሀገሪቱ በተዋሲው የተያዘ ሰዎች ቁጥር ከሺ ሲበልጥ የመጀመሪያው ነው ተብሏል። የሮበርት ኮ ተቋም ፕሬዚደንት ሎታር ቬለር በአሁኑ ጊዜ የሚታየውን የተዋሲውን የመዛመት ይዞታ አሳሳቢና አስጊ ብለውታል። ትናንት በኮቪድ-19 መያዛቸው የተረጋገጠው የሀገሪቱ የጤና ሚኒስትር የንስ ሽፓን እስካሁን የጉንፋን አይነት የህመም ስሜት ብቻ እንዳላቸው ተናግረዋል። በጀርመን ጎረቤት ቤልጅየም የውጭ ጉዳይ ሚኒስትር ሶፊ ዊልምስ በተዋሲው ተይዘው በጽኑ ህሙማን ማቆያ እንደሚገኙ ተገልጿል። በአውሮጳ ተዋሲው እንዳዲስ በመስፋፋቱ የጀርመን መንግስት በክረምቱ ወቅት ለበረዶ ሸርተቴ ስፖርት ዜጎች ወደ ኦስትሪያ፣ ስዊትዘርላንድ እና ጣሊያን ከመሄድ እንዲታቀቡ አስጠንቅቋል። ከዚህም ሌላ ተህዋሲው ወደ ተስፋፋባቸው ሀገራት አላስፈላጊ ጉዞ ከማድረግ እንዲቆጠቡ የግድ ከሆነም ሲመለሱ ራሳቸውን ለይተው ለቀናት እንዲያቆዩ አሳስቧል። በተለያዩ የአውሮፓ ሀገራት በኮቪድ 19 የሚያዙ ሰዎች ቁጥር እየጨመረ መሄዱ ቢነገርም አጠቃላይ የእንቅስቃሴ እገዳ ለማድረግ ከአይርላንድ በቀር እስካሁን የወሰነ የለም። አየርላንድ ከዛሬ ጀምሮ ለስድስት ሳምንታት እጅግ አስፈላጊ ካልሆኑት ሌላ ሙሉ ለሙሉ እንቅስቃሴዎችን በማገድ ዜጎች በቤት እንዲወሰኑ አድርጋለች። በከባድ የኢኮኖሚና ማህበራዊ ቀውስ የምትናጠው ሊባኖስን በጠቅላይ ሚኒስትርነት እንዲመሩ ሳዕድ ሀሪሪ በድጋሚ ተሰየሙ። ሀሪሪ ከዓመት በፊት የሀገሪቱ የኢኮኖሚ ቀውስ በተባባሰበት ወቅት ባልተጠበቀ መልኩ በህዝባዊ ተቃውሞ ግፊት ስልጣናቸውን ለቀው ነበር። በዛሬው ዕለት ለአራተኛ ጊዜ በጠቅላይ ሚኒስትርነት ሊባኖስን እንዲመሩ ኃላፊነት የተሰጣቸው በምክር ቤት በተካሄደ የድምፅ አሰጣጥ ነው። በዚህም ሀሪሪ የምክር ቤቱን ስልሳ አምስት አባላት ድጋፍ ሲያገኙ ሀምሳ ሶስቱ ድምጸት አቅቦ አድርገዋል። በአስቸኳይ ካቢኔያቸውን እንዲያዋቅሩ የተጠየቁት ሳዕድ ሀሪሪ ለሊባኖስ ህዝብ የገቡትን ቃል ተግባራዊ ለማድረግ ቁርጠኛ ነኝ ብለዋል ወተወጀህ ኢላ ሉብናንይን ተስፋ እስከ መቁረጥ ድረስ በችግር እየተሰቃዩ ለሚገኙ ሊባኖሳውያን መልእክቴን ማስተላለፍ እፈልጋለሁ። ኢኮኖሚያችን፣ ማህበረሰቡና ሰላማችን እንዳይንኮታኮት የገባሁትን ቃል ተግባራዊ ለማድረግ እንዲሁም አስከፊ ፍንዳታ ያወደመውን የቤሩትን ወደብ እንደገና ለመገንባት ቁርጠኛ ነኝ። ዋነኛ የፖለቲካ ተገዳዳሪ ሂዝቦላህ በበኩሉ ለጠቅላይ ሚኒስትርነት ያቀረበውም ሆነ የሰየመው እንደሌለ ገልጿል። በሀገሪቱ ምክር ቤት የሚሳተፈው የሂዝቦላህ መሪ መሐመድ ራድ ቡድናቸው ይህን ቢያደርግም በፖለቲከኞቹ መካከል መግባባቱ እንዲሰፋ አዎንታዊ ሚና ለመጫወት መወሰኑን ተናግረዋል። ከሱዳን ጋር ያለውን ግንኙነት ጤናማ ለማድረግ አንድ የእስራኤል የልኡካን ቡድን በካርቱም ጉብኝት አደረገ። ከጉዳዩ ጀርባ የእስራኤል ግንኙነት ከተባበረው አረብ ኤሚሬትና ከባህሪን ጋር ሰላማዊ እንዲሆን አሸማግላለች የምትባለው ዩናይትድ ስቴትስ ሚናዋ የጎላ መሆኑን የኢየሩሳሌም የዜና ምንጮች ይፋ ማድረጋቸውን የፈረንሳይ የዜና ወኪል ጠቅሷል። ትናንት ለአንድ ቀን ከተካሄደው የልዑካኑ ጉብኝት በኋላ እስራኤል ከሱዳን ጋር የሰላም ስምምነት በቅርቡ እንደምትፈራረምም አመልክቷል። ይህ ዶችቨለ ነው። ከዶችቨለ የዓለም ዜናዎቹን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ በእነ እስክንድር ነጋ መዝገብ የተከሰሱ ሰባት ተጠርጣሪዎች አቃቢ ሕግ ከመጋረጃ ጀርባና በዝግ ችሎት ምስክሮች ይሰሙልኝ ማለቱን ተቃወሙ። ከሳውዲ አረቢያና ከሊባኖስ 437 ኢትዮጵያውያን በዛሬው ዕለት ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አመለከተ። በሌጎስ ናይጄሪያ ተቃዋሚዎች ላይ ተኩስ ከተከፈተ በኋላ የተባባሰውን አመፅ ተከትሎ የ24 ሰዓት የሰዓትላፊ ላፊ ገደብ ተደነገገ። ጀርመን ውስጥ በ24 ሰዓታት 11287 ሰዎች በኮሮና ተህዋሲ መያዛቸው ተመዘገበ። ዜናው በዚሁ አበቃ።